ሳይንስና ቴክኖሎጂ ፌስቡክ ጊዜና ቦታ ሳይገድበው መረጃም በቀላሉ በማሰራጨት የሚመሰግነውን ያህል በዚያው ልክ ደግሞ ጥላቻና ግጭት አባባሽ መልእክቶችን በማስፋፋት ተደጋግሞ ይወቀሳል። ከሰሞኑም የፌስቡክ እናት ኩባንያ ሜታ በኢትዮጵያ ጥላቻ ዘልና ግጭት አባባሽ መልእክቶችን በአግባቡ አልተቆጣጠረም በሚል ክስ ቀርቦበታል። ያለፈው ሳምንት ረቡዕ በጎርጎሪያኑ ህዳር 14 ቀን 2022 ዓ.ም በኬንያ ከፍተኛ ፍርድ ቤት በሁለት ግለሰቦችና በአንድ የመብት ተሟጋች ድርጅት የቀረበው ክስ ሜታ በፌስቡክ ላይ ለቀረቡ የጥላቻ ይዘቶች በተለይም የሰሜን ኢትዮጵያ የትግራይ ጦርነትን በተመለከተ በቂ ምላሽ አልሰጠም ተብሏል። ከመልካቾቹ መካከል የትግራይ ተወላጁ አብርሃም ማረግ አንዱ ነው። አብርሃም እንደሚለው አባቱ ፕሮፌሰር ማረግ አማራ አብርሃ በጎርጎሪያኑ ህዳር ወር 2021 ዓመተ ምህረት ከመገደላቸው በፊት በፌስቡክ የዘረኝነት መልእክቶች ኢላማ ነበሩ። ያም ሆኖ ድርጅቱ እነዚህን ጽሁፎች እንዲያጠፋ ለቀረበለት ጥያቄ ፈጥኖ ምላሽ አልሰጠም። በዚህ የተነሳ አባቱ መገደላቸውን ይናገራል። በመሆኑም የጥላቻ ንግግር እንዲራገብ አድርጓል በሚል በፌስቡክ እናት ኩባንያ ሜታ ላይ ክስ መስርቷል። በኬንያ ከፍተኛ ፍርድ ቤት የተመሰረተውን ይህንን ክስ ፎክስ ግሎብ የተባለ የመብት አቀንቃኝ ድርጅትም ይደግፈዋል። የድርጅቱ ዳይሬክተር የሆኑት ብሪታናይቷ ጠበቃ ሮዛ ከርሊንግ ለዲደብሊው እንደገለጹት በፌስቡክ እየተወሰደ ያለው የይዘት ማስተካከያ ውሳኔ የሞትና የሕይወት ጉዳይ ሆኗል። ይህ ጉዳይ ፈታኝ ነው። በፌስቡክ እየተሰራጨ ያለው ጥላቻ ሰዎች እንዲሞቱ አድርጓል። በፌስቡክ እየተወሰዱ ያሉት የይዘት ማስተካከያ ውሳኔዎች የሕይወትና የሞት ጉዳይ ናቸው። ከአብርሃም እንደሰማችሁት በፌስቡክ ላይ ሁለት የጥላቻ መልእክቶች በገጹ ላይ ከተለጠፉ በኋላ የአባቱ በግፍ መገደል ለቤተሰቦቹ የሚያሳዝን ጉዳይ ነበር። ምንም እንኳን አብርሃም በተደጋጋሚ ቢነግራቸውም ጽሁፉን ከገጹ ላይ አላነሱትም። ፌስቡክ የይዘት ቁጥጥር የሚያደርግባቸው መንገዶች ላይ ለውጦች እንዲያደርጉ እንጠይቃለን። የአብርሃም ጠበቃ መርሲ ሙተሚ በበኩላቸው ፌስቡክ ይዘቱ እንዲወርድ አብርሃም ላቀረበው ጥያቄ ምላሽ ለመስጠት አንድ ወር ፈጅቶበታል ሲሉ ድርጅቱን ይተቻሉ። ሙተሚ እንዳሉት ፌስቡክ ይዘቱ የማህበረሰብ መስፈርቶችን እንደጣሰ ቢያውቅም ከአንድ ዓመት በላይ እንኳ ገጹ ላይ የተለጠፈው አንደኛው ጽሁፍ አሁንም ድረስ አልተነሳም። ምክንያቱም አብርሃም እንደሚለው መሰል ይዘቶች የተጠቃሚዎችን ተሳትፎ ስለሚጨምሩ እንዲነሱ አይደረግም። በቤተሰቡ የደረሰው በሌሎች እንዳይደርስ ጉዳዩን ወደ ፍርድ ቤት መውሰዱን የገለጸው አብርሃም በፌስቡክ ትርፍ ማጋበስ ለተጎዱ በሚሊዮን ለሚቆጠሩ አፍሪካውያን ወገኖች ፍትህና ለአባቴ ግድያ ድርጅቱ ይቅርታ እንዲጠይቅ እፈልጋለሁ ብለዋል። የአምነስቲ ኢንተርናሽናል ተመራማሪ የሆኑት አቶ ፍስሀ ተክሌ ሌላው አመልካች ናቸው። እሳቸው እንደሚሉት ድርጅቱ ስለ ጦርነቱ ባወጣቸው መረጃዎች ሳቢያ በፌስቡክ ለሚሰራጭ ጥላቻ ዘል ጽሁፍ ተጋልጠዋል። ይህም የቤተሰባቸውን ህይወት አደጋ ላይ ጥሏል። ከዚህ ባሻገር የፌስቡክ የይዘት ቁጥጥር ማነስ አምነስቲ ኢንተርናሽናል በግጭቱ የደረሱ የሰባዊ መብት ጥሰቶች ላይ የሚያወጣቸውን ዘገባዎች ማደናቀፉንም ገልጸዋል። ሌላው አመልካች የኬንያ የመብት ተሟጋች የሆነው ካቲቫ ኢንስቲትዩት ሲሆን ተቋሙና ሌሎቹ የክሱ አመልካቾች በፌስቡክ የመረጃ ትንተና ቀመር ወይም አልጎሪዝም ላይ ለውጦች እንዲደረጉ እንዲሁም ጥላቻን የሚሰብኩ አደገኛ ይዘቶችን ከማሰራጨት እንዲቆጠቡ በክሱ ጠይቀዋል። በሌላ በኩል 500 ሚሊዮን ህዝብ ለሚሸፍነው ምስራቃዊና ደቡባዊ ሰፊ አፍሪካ ክፍል የመቆጣጠር ኃላፊነት የተጣለው ናይሮቢ በሚገኙ ጥቂት የይዘት ክትትል ባለሙያዎች ላይ በመሆኑ ሜታ በሀገር ውስጥ ቋንቋዎች የይዘት ቁጥጥር እንዲያደርጉ ተጨማሪ ሰራተኞችን እንዲቀጥርም ከሱ ይጠይቃል። ሮዛ ከርሊንግ እንደሚሉትም ፌስቡክ ስልተ ቀመሮችን መቀየር ብቻ ሳይሆን አመጽና ጥላቻ የሚያሳዩ ጽሁፎችን የማስወገድ ኃላፊነት ለተሰጣቸው የይዘት ክትትል ሰራተኞችም የበለጠ ትኩረት ሊሰጥ ይገባል። ናይሮቢ በአፍሪካ አምስት መቶ ሚሊዮን ለሚሆኑ ተጠቃሚዎች የይዘት ማስተናገጃ ማዕከል ነች እና ይህንን ስራ ለሚሰሩ የይዘት ክትትል ባለሙያ ግለሰቦች በአግባቡ ዋጋ መስጠት በአግባቡ እንዲከፈላቸው ማድረግና የሰው ኃይል ጭማሪ ማድረግ ወሳኝ ነው። 117 ሚሊዮን ሰዎች ላሏት ኢትዮጵያ ገበያ ፌስቡክ በአሁኑ ጊዜ 25 ይዘት ክትትል ባለሙያዎችን ብቻ ይጠቀማል። Yeah, but them. Facebook currently employs twenty five content moderators. That's woefully inadequate. አብርሃም በሰጠው ምስክርነት ፌስቡክ በአፍሪካ ያለው የይዘት ቁጥጥር አነስተኛ ሲሆን በኢትዮጵያም በአማርኛ በአፋን ኦሮሞና በትግረኛ ይዘቶችን የሚፈትሹ ባለሙያዎች ጥቂት መሆናቸውን አመልክቷል። አቤቱታ አቅራቢዎቹ በጎርጎሪያኑ ጥር 6 ቀን 2021 ዓ ምት በቀድሞው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች በአሜሪካ ካፒቶል ላይ ጥቃት በደረሰ ጊዜ ድርጅቱ ከወሰደው ፈጣን ምላሽ ጋር በማነጻጸር ፌስቡክ በአፍሪካ ተጠቃሚዎች ላይ ስልታዊ አድሎ ፈጽሟልም ብለዋል። በፌስቡክ የሚሰራጩ የጥላቻ ንግግሮችና በግጭት አነሳሽ ይዘቶች ሳቢያ ጉዳት ለደረሰባቸው ካሳ የሚሆን 1.6 ቢሊዮን ዶላርም አቤት አቅራቢዎቹ ፍርድ ቤቱን ጠይቀዋል። በዚህ ሁኔታ በይዘት ክትትል ማነስ በጥላቻና በግጭት አባባሽ ይዘት እየተከሰሰ ያለው ፌስቡክ በዓለም አቀፍ ደረጃ አስር ሺህ ሰዎችን ከስራ ሊያሰናበት መሆኑንም ሲገልጽ ቆይቷል። ውሳኔው የንግድና ገቢን የማሳደግ ውሳኔ መሆኑንም ድርጅቱ አመልክቷል። ይህም ችግሩን በእንቅርት ላይ ጀሮ ደግፍ እንዳያደርገው ባለሙያዎች ያስጠነቅቃሉ። ብሪታንያዊቷ ጠበቃ ሮዛ ከርሊንግም የፌስቡክ እርምጃ ኢትዮጵያ ውስጥ ሰዎችን ለሞት እየዳረገ በመሆኑ በርከት ያሉ የይዘት ክትትል ሰራተኞችን መቅጠር አስፈላጊ ነው ይላሉ። ኩባንያው በሚያስደንቅ ሁኔታ ሀብታምና ብዙ ሰዎችን መቅጠር የሚችል ነው። እኛም ያቀረብንላቸው ያሉት ሁለት ፍላጎቶች፣ አንደኛው የሶፍትዌር ዲዛይናቸውን ስለማስተካከል ነው። ምክንያቱም በአሁኑ ወቅት ፌስቡክ ምቹ የጥላቻ ንግግር ማስፋፊያ ቦታ ሆኗል። ያንን እንዲያስቆሙና እጅግ በጣም ብዙ ተጨማሪ የይዘት ተቆጣጣሪዎችን እንዲቀጥሩ እየጠየቅን ነው። ከኢትዮጵያ ጋር በተያያዘ ከጠቀስኳቸው 25ቱ የይዘት አወያዮች ውስጥ 25ቱም በኢትዮጵያ ውስጥ የሚነገሩ 85 ቋንቋ ውስጥ ሶስቱም ብቻ ይናገራሉ። ይህ ፈጽሞ ተቀባይነት የለውም። ይህ ኢትዮጵያ ውስጥ ሰዎችን ለሞት እየዳረገ ነው እና መቆም አለበት። የኬንያ ፍርድ ቤትም ይህንን ያደርጋል የሚል በጣም ትልቅ ተስፋ አለኝ። ሜታ በበኩሉ በገጹ የሚንሸራሸሩ መልእክቶችን ለማጥራትና ጥላቻ ዘል የሆኑትን ለማስወገድ ከፍተኛ ጥረት ማድረጉን ይገልጻል። የድርጅቱ ቃል አቀባይ ቤን ዋልተርስ ለአጃንስ ፍራንስ ፕሬስ እንደተናገሩት ኩባንያው በፌስቡክ እና በኢንስታግራም ላይ ጥብቅ ደንቦች አሉት። የጥላቻ ንግግርና ግጭት አነሳሽ መልእክቶችም ከገጹ መርህ ጋር ይጣረሳሉ ይላሉ። በዚህ መሰረት አካላዊ ጉዳት ሊያደርስ የሚችል ስጋት ሲኖር የተሳሳተ መረጃን አስወግደናል በማለት ገልጸዋል። በኢትዮጵያም ተመሳሳይ ስራ መሰራቱን ቃል አቀባዩ ተናግረዋል። እሳቸው ይህን ይበሉ እንጂ ተንታኞች እንደሚሉት ሜታና ሌሎች ማህበራዊ መገናኛ ዘዴዎች ሀሰተኛ መረጃዎችን፣ የጥላቻ ንግግሮችና ግጭቶችን የሚያባብሱ ይዘቶችን በመቆጣጠርና ከገጻቸው በማስወገድ ረገድ በቂ ጥረት ሲያደርጉ አይታይም። በዚህ የተነሳ ዓለም አቀፉ ማህበረሰብ በሁለት አመቱ የኢትዮጵያ የእርስ በእርስ ጦርነት በሁለቱም ወገኖች የታዩ ወደ ዘር ማጥፋት የሚወስዱ የጥላቻና ሰብአዊነት የጎደላቸው ንግግሮችን በተለያዩ መንገዶች ሲያወግዝ ቆይቷል። ፌስቡክ ከኢትዮጵያ በተጨማሪ ከዚህ ቀደምም ከማይናማር ወደ ጎረቤት ባንግላዴሽ በተባረሩ የሮሂንጋ ስደተኞች ላይ የሚሰነዘረውን የጥላቻ ንግግር ማስቆም አልቻለም በሚል በ2021 ዓመተ ምህረት መገባደጃ ላይ የ150 ቢሊዮን ዶላር ክስ ቀርቦበታል። በመሆኑም በኢትዮጵያም ሆነ በሌሎች ሀገራት ችግሩ በአግባቡ እንዲፈታ በድርጅቱ ላይ ግፊት ማድረግ አስፈላጊ ነው ይላል ከዚህ ቀደም ዲደብሊው ያነጋገረው መብቶችና የዲሞክራሲ እድገት ማዕከል በእንግሊዝኛው ምህፃሩ ካርድ በመባል የሚጠራው መንግስታዊ ያልሆነ ድርጅት ዳይሬክተር የሆነው በፈቃዱ ኃይሉ ፌስቡክ ኢትዮጵያ ፕራዮሪቲ ሀገር ነች ይላል በተደጋጋሚ። ምክንያቱም ግጭት የተስፋፋበት ሀገር ስለሆነ ለማስቆም የተሻለ ትኩረት መደረግ አለበት ብሎ እንደሚያምን ደጋግመው ይናገራሉ። ነገር ግን በተግባር ያንን እያስመሰከሩ አይደለም። ለዛ ነው ከሚያንማር ቀጥሎ ኢትዮጵያ ነች ምናልባትም ለዘር ጭፍጨፋ የሚመራ የፌስቡክ አስተዋጽኦ ሊኖር የሚችልባት ሀገር ተብሎ በተደጋጋሚ በብዙዎች እየተፈራና እየተነገረው ቆይቷል። ጥረቶች አሉ፣ በሎካል ሲቪል ማህበረሰብ ድርጅቶች እንዲሁም በሚዲያ ወዘተርፈ። ነገር ግን መቼም በቂ ሆኖ አይቅን። የማህበራዊ ሚዲያዎቹም የሞዴሬሽን ስራቸው በቂ አይደለም፣ ምክንያቱም የፕሮፊት ሞዴላቸው በራሱ ከዚህ ጋር ስለሚጋጭ ማለት ነው። ስለዚህ ግፊት ማድረግ ያስፈልጋል። አሁንም ማህበራዊ ሚዲያዎቹ ጤናማ መድረክ የመፍጠር ግዴታ እንዳለባቸው ደጋግሞ በመናገር ግፊት ማድረግ ያስፈልጋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት ዝግጅት በዚህ ተጠናቋል ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ መልካም ጊዜ